በአሁኑ ወቅት ታሟዋል የተባሉት አቶ አስገደ ገብረስላሴ ህወሀት ባካሄደው የትጥቅ ትግል ከመስራቾቹ አንዱ እንደነበሩ ይታወቃል። አቶ አስገደ ወደ ውጭ አገር ሄጄ ለመታከም አቅም የለኝም፣ ኢህአዴግና መንግስት ሊያሳክሙኝ ይገባል ሲሉ መንግስቱንና ፓርቲውን በደብዳቤ መጠየቃቸውን ጠቁመዋል። ይህ በእንዲህ እንዳለ አቶ አስገደ ገብረ ስላሴ የህወሀትን ትጥቅ ትግል ከጀመሩት ውስጥ አይደሉም የሚል በአንዳንድ ጽሁፎች የሰፈረውንም ያስተባብላሉ። ከህወሀት ጋር ባሳለፉት የትጥቅ ትግልም ሆነ ኋላም ከድርጅቱ በሀሳብ ልዩነት ከወጡ በኋላ ባካሄዱት ትግል የሚጸጥታቸው ነገር ያለመኖሩን ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ገልጸዋል። ግርማይ መቀለ በሚገኘው የመኖሪያ ቤታቸው ተገኝቶ ነው አቶ አስገደን ያነጋገራቸው። ቀጥሎ ታጋይ አስገደ ገብረስላሴ በአሁኑ ሰዓት እንዴት ነት? ድህና ናይ ትንሽ ሰሙን እየጠነከረብ መጣ። ቀደም ብሎ ነው የጀመረኝ ግን መድኃኒት ወስድ ነበር ይቻላል ሲባል ኋላ ኋላ ግን የጠነከረ ቢመጣ ምርመራው የት ነው ያካሄዱት? መጀመሪያ የህክምና የጀመርኩት ዶክተር ማርቆስ ሆስፒታል መቀሌ ላይ ነው። ወደ አይደር ሪፈራ ላይ አይደርም ለአንድ አመት ያህል ተከታትለውኛል። የልብ ደም ቧንቧ መጥበብ ወደ ከፍተኛ ደረጃ እንደደረሰ ነገሪኝ ከየታተር ጂኦግራፊ የሚባል ሕክምና እንደሚያስፈልገ በዛ ካልጠራም ወደ ሌላ ሊሻገር እንደሚችል ነገሪኝ ከዛም በኋላ አዲስ አበባ መሄድኩ። በጦር ኃይሎች ወደ ጦር ኃይሎች ሄድኩበት ምክንያት ትንሽ የቦርድ ህክምና ስላለች አካል ጉዳተኛ ስለሆንኩ በዛ ልታከም ይችላለሁ። ሁለተኛ ግን ለከፍተኛ ህክምናም ይሰዱኛል ወይ የሚል ግምት ነበረኝ። በሽታው ሊያይደር ሆስፒታል ያስቀመጡትን እነሱም አስቀመጡት። በመከላከያ ውስጥ እንደ ወታደር ሆኖ አክቲቭ ሆኖ የማይሰራ ወደ ግል ህክምና ይሆን ወደ ውጭ ወስደን አናሳክምም። ስለዚህ በእኛ በኩል የሚደረግ የለም አሉኝ። መድኃኒት ግን እስከዛ ድረስ ግን ምንም ችግር አልነበረም። በጣም ውድ የሆነ መድኃኒት ገዝቶ ነው የሰጡኝ። ከዛም በኋላ ወደ ጥቁር አንበሳ ሪፈር አሉኝ። በጥቁር አንበሳም ከፍተኛ የልብ ሐኪሞች ያገኙን መሳሪያ እንደሌላቸው በቅርብ እንደሚመጣ ያም ሆኖ ስልጠና ሰው ሊሰለጥ ነው የሚል ነግረውኛል። ወደ ውጭ ሄጄ ልታከም ጠየቅኳቸው። ወደ ውጭ ምንሰድህ ከሆነ የሚቀበልህ ሆስፒታልና የሚያስፈልግ ባጀት ማወቅ አለብኝ። ይሄ ደግሞ ጤና ጥበቃና ፌዴራል መንግስት መፍቀድ አለበት። ያ የልብ በሽታ ደረጃ እንደደረሰ ከፍተኛ ሐኪሞች ሪኮመንድ ብቻ ነው ልንሰጥህ ምንችል ብለው ሰደዱኝ። ታጋይ አስገደ ገብረስላሴ የሕክምና እርዳታን ለመጠየቅ ደብዳቤ ጽፏል። ለጠቅላይ ሚኒስትር ሀይለ ማርያም ደሳለኝ፣ ለዶክተር ደብረጽዮን ገብረሚካኤል እንዲሁም ለመከላከያ ሰራዊት፣ ለኢህአዴግ ጽህፈት ቤት፣ ለህወሀት፣ ብአዴን፣ ኦህዴድ፣ ደኢህዴን ጽህፈት ቤቶች፣ ለትግራይ ክልል መስተዳድር፣ ለትዕምት ማህበረ ረድኤት ትግራይ እንዲሁም ለጥረት ደብዳቤ ጽፈው አቅርበዋል። ምንድን ነው አሁን የተሰጡት ምላሽ? አስራ ሰባት አመት በትጥቅ ትግል፣ ሁለት አመት ደግሞ በሰላም ጊዜ አጠቃላይ አስራ ዘጠኝ አመት ልክ አስጨራሽ ትግል ኢህአዴግ ጋር ደርግ በማስወገድ ላይ ትልቅ ሚና እንደነበረኝ እኔ ያምናለሁ፣ እነሱም ያምናሉ። እኔ በነበርኩበት ደረጃ ማዕከላዊ ኮሚቴ ወይ ስራ አስፈጻሚ ባልሆንኩበት ጊዜ የብዙ ማዕከላዊ ኮሚቴና ስራ አስፈጻሚ ስራዎች እየሰራሁ እንደመጣሁ እነሱም ያምናሉ። ልንገራቸው እኚህ ሰዎች ባለ የፖለቲካ አስተሳሰብ ልዩነት ቂም ካላቸው በአብሃቸው ይቅር ቂም የሚያይዙ ከሆነ ግን ባለ ውለታችን ነው ብለው ሊያሳክሙኝ ይችላሉና ብጽፍስ የሚል ሀሳብ መጣልኝ። ይህ ጽሁፍ ደርሷቸዋል። በኤምኤስ ነው የደረሳቸው። በአስር ቀን መልስ ስጡ፣ በዚህ በዚህ በዚህ ሂሳብ ታስገቡልኝ። ሁኔታው እየባሰብኝ እየሄደ ስለሆነ ለህዝብ ጠይቃለሁ። እና ይህን ደብዳቤ ስጽፍላችሁም ለምን አልነገረኝ የሚል ኋላ ሊመጣ ይችላል ብዬ ያጻፍኩላቸው እንግዲህ አሁን ደብዳቤ ከተጻፈ አንድ ቀን ነው ዛሬ እስካሁን ድረስ መልስ አልሰጥም አብዛኛዎቹ መከላከያ ሚኒስትር መልስ ሰጠኛል መከላከያ ሚኒስትር እንደዚህ አይነት ማህበራዊ ችግሮች ለመርዳት በቀጣይ ያስቀመጠው ባጀ ስለሌለ በመከላከያ የልማት ተቋሞች ቢጠይቁ ይሻላል አለ መልስ መስጠታችሁ ደስ ብሎኛል አልኳቸው ሌሎች አልሰጡም ከዛ በመነሳት ነው ያሁን ወደ ህዝብ ያወረድኩት። አበራታች ሁኔታ አለ። ምንምኳ እስካሁን ድረስ እየተገኘ ባይኖርም ሰሞኑን፣ በተለይ ደግሞ በሶሻል ሚዲያ ላይ የህክምና እርዳታ ጥያቄ ከቀረበ በኋላ ታጋይ አስገደ የትጥቅ ትግል ከጀመሩት ሰዎች አንዱ አይደሉም የሚሉ ሰዎች መጥቷል። መጽሐፍ ላይም እንደነበሩም ይጠቅሱ አሉ፣ የማይጠቅሱም አሉ። ይሄ ለምንድን ነው በዚህ ሰዓት ሊነሳ የቻለው? ለምን ነው ጀማሪ አይደለም፣ ጀማሪ ነው የሚል ጥያቄ ለምን እንደሚነሳ እኔ አይገባኝም። መጀመሪያ ልታገል፣ ትናንትና ልታገል፣ ለዚህ አገር ለነፃነት ታግለዋል፣ አልታገለም ነው መሆን የነበረበት። ግን አሁን መስፈርታቸው እጅግ በጣም ኋላ ቀር ስለሆነ ሀቅ የለለውም ስለሆነ አንዳንድ ነገር ግን ጠቁም የለለም ሀቁን ልናገራቸው። ጀማሪነት በሚመለከት መጀመር ብቻ ሳይሆን ህወሀት ወደ በረሃ ከመውጣታችን በፊት ትግል የሚጀመርበት ቦታ ከአጽኞቹ አንዱ እኔ ነይ ከአቶ ብርሃን የለ የገሰሰው የለ ወንድም ያሰማራን ደግሞ አቶ ገሰሰው የለ፣ የስንቅና የትጥቅ የትራንስፖርት አዘጋጅ እኔ ነበርኩ። አብዛኛዎቹ በገንዘቤ፣ ለምሳሌ ደሳሌ የሚባል በቅሎ በገንዘብ የገዛሁት ነው። 40 ብር፣ 25 ብር የኔ፣ 15 ብር የአቶ ብርሃን የለ ገንዘብ ነው። በሌላ በኩል ደግሞ ሳንወጣ አንድ አንድ ሰዎች ትግል ከኛ ጋር ከጀመሩ ምሁራኖች ሽሬ መጥተው በአቶ ገሶ ሰውየለ በአሸዋ ገበታ ወይ በሳንድ ሞዴል ስለ ደፈጣ ውጊያ እና ጸረ ደፈጣ ውጊያ፣ የደፈጣ ውጊያ አስተዳደግ እና ደረጃዎች ወዘተ ወዘተ የሚል የጎሬላ ስልቶችን አስተምሪያቸዋለሁ። አንዷ አምስተኛው ብረት ወደ ትጥቅ ትግል ሄድንባትም የኔ ናት። ሳንጃልቪ ነው፣ አሁንም በሙዚየም አለች። ሀኪምን መበርኩ የህክምና ኪትም የኔ ናት። እኔ ሀኪም መጀመሪያ፣ ስለዚህ አስገደ ጀመሪያ አይደለም ትብለዋል። ጠበንጃ አለች ዛ ህክምና ኪቱ መዛ አለ ተቀምጧል። ታዲያ ለብቻቸው መንቀሳቀሳቸው የሚለው ጥያቄ ራሳቸው ሊሞልስ ይችላሉ። አቶ ሲይመስን በተደጋጋሚ ማን ያላችሁ ከጀማሪዎች ብለው የኢትዮጵያ ጋዜጠኞች ሲጠይቋቸው እኔ እናስገደ ብቻ ነ፣ በሀገር ውስጥ ያለን በውጭም አሉ፣ ግን በሀገር ውስጥ ያለን ሁለታችን ብቻ ነው። አቶ ባይፀሐየን በተደጋጋሚ አስር መጽሔት፣ የኢህአደግ የሆነ ወይን ጋዜጣ፣ የህወሀት ልሳን የሆነ በተደጋጋሚ ልዩነት ይዤ ከህወሀት እስከማፈነግ ድረስ በየመድረኩ እየጠሩ ያናገሩኝ ነበር። መምህር በየነ የሚባል በቅርብ እንኳ ሙቷል። ሁለት መጽሐፍ ጽፏል። እኔ ጀማሪ መሆኔ አረጋግጦ የጻፉት ጽሁፍ አለ። በቅርብ ጊዜም ሰርጌን የሚል መጽሔት ወይዘሮ ዝማም ገብረ ህይወት የአቶ ገሰሰው የለ ባለቤት ጠይቀው ያገኙት ወጣቶች አሉ የጻፉት አለ። ዶክተር አረጋው ብርህም እየገለጸው ነው ብስራ ተማረ ጀማሪ አይደለም ብሎ አውጥቶኛል። አንድ መለይ የሚባል ኮነሪያል እዚሁ ጽፏል። በአንጻር ደግሞ ወድ መንግስት የሚባል ደግሞ ስለ እኔ ማንነትም ገልጾታል፣ ጀማሪ መሆኔን እና እኒህ ሰዎች በተለይ ብስራ ተማረ በጻፍኳቸው ጽሁፎች ጋህደ አንድና ጋህደ ሁለት፣ ጋህደ ሶስት በትግርኛ ነው። በአማርኛ ተተርጉሞ ቁጭ ብሏል። በዛ ላይ የህወሀት የአስራ ሰባት አመት ጉዞ በምጽፍበት ጊዜ ደካማ ና ጠንካራ ጎነዛ አስቀምጫው ስላለው ብስራት ተማረ ከደካማ ጎኞቹ ተጠቃሽ ስለሆነ ቂም በቀል ይዞ የጻፈው ጽሁፍ ነው። አጠቃላይ ግን ለእኔ ትርጉም አይሰጠኝም። እዚህ ላይ ግን ታጋይ አስገደ እንዲሁ በህይወት ዘመን ነው የሚጸጽቶት ነገር ካለ በህይወት ዘመኔ የሚጸጽተኝ ነገር የለም። አስራ ሰባት ዓመት ጸረ ደርግ ትግል መታገሌ እጅጉን ደስ ይለኛል። ሌላ ደስ የሚለይ ደግሞ አስራ ዘጠኝ አመት ከህወሀት ጋር ተቀምጬ እንጀራ በመብላበት በምለብስበት ቤት በምሰራበት ኩብራ በምነዳበት ከኢህአዴግ መውጣቴ ደግሞ በጣም ያስደስተኛል። ለምን ከዛ ስወጣ በሀሳብ ተለይቼ ነው ያወጣ ከወጣሁ ጀምሮም ምንም እንኳ የራሴ ኑሮ የልጆች ኑሮ የተመሳቀለ ቢሆን አለመንበር በርከኬ ደስ ይለኛል። አሁን ወደ የጤንነቱ ጉዳይ እንመለስና ለህክምና የሚያስፈልግ አሁን የተጠየቀው የገንዘብ መጠን ወደ ሶስት መቶ ሺህ ዶላር እንደሚደርስ ነው አሁን የተገለጸው። ያሉት ተስፋ ምንድን ነው? 300 ሺህ ዶላር ያስቀመጥኩት ለህክምና የሚከፈል ብቻ አይደለም። በውጭ ሀገር ከሄድኩ ሆቴል ያስፈልጋል፣ ማረፊያ ያስፈልጋል፣ ከእኔ ጋር የሚሆን ሰው ያስፈልጋል። ማግኘት ይቻላል ወይ ተስፋ አለው ወይ የሚለው ነገር እኔ የኢትዮጵያ ህዝብ ህይወቴን ያድነኛል የምል እምነት አለኝ። ስለዚህ በቀላሉ ሊያግዙኝ ይችላሉ። እነዛ የጻፍኩላቸውም ልብ ከሰጣቸው የሰው ውለታ የሚረዱ ከሆነም ከፍሉም ላሳስባቸው። ወዳለ ሆንም ታጋይ አስገደ ገብረስላሴ በጣም ነው ማመሰግኖት። እንግዲህ መልካሙን ሁሉ መኝሎታ አለሁ። እኔም የአሜሪካ ድምፅ ሬዲዮ አክብራቸዋለሁ እዚህ